የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ቅዳሜ ጥቅምት 3 2016 ዓ ም መሰናደው ጀመረ የቅበት ከተማ ሃይማኖት ተኮር ግጭት በህዝባዊ ምክክር እንደተፈታ ተገለጸ። በአንድም በሌላም ተጥናብሮም የወጡ ተፈናቅሎም የወጡ ቤታቸው የፈረሰባቸውም ያልፈረሰባቸውም ተቀላቅሎ ስለቀረበ እሱን በመለየት በአጠቃላይ በአስቸኳይ እንዲገቡና ማህበረሰቡ ደግሞ በጣም በስሜት በሚነካ ሁኔታ ነው የተወያየው። ቦታው ድረስ ሄደሆን የማረጋጋት ስራ ለመስራት መፍትሄ ላይ ማተኮር ይገባናል የሚል ጉባኤው የጋራ ኮንሰንሱስ ላይ ደርሰዋል። በዚህም ተነስቶ ነው ሁለት ቀን የፈጀ አሉ የተባሉትን ችግር ከማጥራት ከመለየት እና ችግሩን ከማወቅ እና ከመረዳት ባለፈ የሆናሉ በሚሉ ጉዳዮች ሰፊ የሆነ ውይይት አድርገናል። የሰማችኋቸው የክልሉ የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼክ መሐመድ ሀሊል ሲሆኑ ተከታዩ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጤና የአህድያ አህጉረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሴ ባወቀ ናቸው። ሙሉ ዘገባው ከዜና በኋላ ይከተላል። ሰላም ጤና ስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ኤደን ገርመው የምሽቱን መሰናዶ በመምራት ብርሃን ሀይሉ ስርጭቱን በማቀናበር እንዲሁም ጽዮን ግርማ በዋና አዘጋጅነት አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ እንጋብዛለን። የምሽቱን የመጀመሪያው ምዕራፍ የተለያዩ ዘገባዎች የሚኖሩን ሲሆን ተከታዩ ምዕራፍ ደግሞ የሙዚቃ ቀና ይከተላል። አብራችሁን ተሆኑ ዘንድ በአክብሮት እየጋበዝን በቅድሚያ ከዓለም ዙሪያ ወደ አሰባሰብ ናቸው ዜናዎች እንሻገራለን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤል መከላከያ ሰራዊት የጋዛ ከተማና ሰሜናዊ አካባቢ ነዋሪዎች አካባቢያቸውን ለቀው በተወሰነው መስመር ብቻ ወደ ደቡብ መጓዛቸውን እንዲቀጥሉ በማሳሰብ የቀራቸው ጥቂት ሰዓታት ጊዜ መሆኑን አስጠንቅቋል። ማስጠንቀቂያው የተሰጠው ሐማስ በጋዛ ከ120 በላይ ንጹሐን ዜጎችን አግኝቶ መያዙን የመከላከያ ኃይሉ ባረጋገጠበት ወቅት መሆኑ ተመልክቷል። ሐማስ በበኩሉ ሲቪሎች የእስራኤልን መከላከያ ኃይሎች የመልቀቂያ ጥሪ ችላ እንዲሉ መክሯል። ይህም ቀድሞ መሆኑም የነበረውን አስከፊ ሁኔታ አወሳስቦታል። የጋዛ የአገር ውስጥ ሚኒስትር በአሳዛኝ ሁኔታ አካባቢውን ለቀው እየተሰደዱ ባሉ ሰዎች ላይ እስራኤል ባደረገችው የአየር ድብደባ ሰባት ሰዎች ሲሞቱ ሁለት መቶ ሰዎች ቆስለዋል ሲል ተናግረዋል። በሌላ በኩል እስራኤል በደቡባዊ ሊባኖስ የሚገኘውን የሂዝቦላህ ኢላማ መምታቷን አስታውቃለች። በዚያ አካባቢ ያለው ውጥረት ተባብሷል። ዋይት ሀውስ ሰሜን ኮሪያ በዩክሬን ድንበር አቅራቢያ ለሩሲያ የጦር መሳሪያ ታቀብላለች ሲል ትናንት አርብ ክስ አሰምተዋል። ትናንት የተለቀቁት የሳተላይት ምስሎች ከሰሜን ኮሪያ የጦር መሳሪያ ግምጃ ቤት የወጡ የጦር መሳሪያና ጥይቶች መኖራቸውን እንደሚያረጋግጡ ዋይት ሀውስ አስታውቋል። መሳሪያዎቹ ከሰሜን ኮሪያ የሩሲያን ባንዲራ ባውለበለቡ መርከቦች ከተጫኑ በኋላ በደቡብ የሩሲያ ድንበር በኩል በባቡር ተጭነው የተጓዙ መሆኑን ዋይት ሀውስ አመልክተዋል። የብሔራዊ የደህንነት አማካሪው ቃል ቃል አቀባይ ጆን ከርቢ ሰሜን ኮሪያ የዩክሬን ከተሞችን ለማጥቃት ዩክሬናውያንን ለመግደልና ሕገወጡን የሩሲያ ጦርነት ለማራዘም ለሩሲያ ወታደራዊ መሳሪያዎች መስጠቷን እናወግዛለን ሲሉ ትናንት በሰጡት መግለጫ ተናግረዋል። ከርቢ በቅርብ ሳምንታት ውስጥ በሰጡት መግለጫ ሰሜን ኮሪያ ለሩሲያ ከአንድ ሺህ ኮንቴይነር በላይ ወታደራዊ መሳሪያዎችና ጥይቶችን መስጠቷን ገልጸዋል። ሰሜን ኮሪያ የዩናይትድ ስቴትስ የተዋጊ አውሮፕላኖች ተሸካሚ ቡድን ደቡብ ኮሪያ መድረሱን አስመል ክቶ በሰጠችው መግለጫ ያፈጠጠ ወታደራዊ ትንኮሳ ነው በማለት ዩናይትድ ስቴትስ ጥቃት ለመሰንዘር ማቀዷን ያሳያል ስትል ትናንት አርብ ብርቱ ነቀፋ አሰምታለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ደቡብ ሊባኖስ ውስጥ ሲዘግብ የነበረ የሮይተርስ ጋዜጠኛ ትናንት አርብ ሲገደል፣ ሁለት የሮይተርስ ጋዜጠኞችና ሌሎች በርካቶች ደግሞ መቁሰላቸውን የዜና ወኪሉ ሮይተርስ አስታውቋል። የሮይተርስ ቃል አቀባይ ትናንት አርብ ለቪኦኤ በሰጡት መግለጫ የቪዲዮ ፎቶግራፈራችን ኢስቅ አብደላህ መገደሉን ስንሰማ እጅግ በጣም አዝነናል ብለዋል። አብደላህ በደቡባዊ ሊባኖስ የሮይተርስ ቡድን አባል ሲሆን በአድማው ወቅት የቀጥታ ስርጭት ዘገባውን ሲያቀርብ ነበር ሲሉ ቃል አቀባዩ ተናግረዋል። ከክልሉ ባለስልጣናት ጋር በመተባበር የኢሳምን ቤተሰብና የስራ ባልደረቦችን በመደገፍ ስለ ሁኔታው በአስቸኳይ ተጨማሪ መረጃዎች እንፈልጋለን። በዚህ አስከፊ ጊዜ ሀዘናችን ከቤተሰቦቹ ጋር ነው ሲሉም ቃል አቀባዩ ባወጡት መግለጫ አስታውቀዋል። የሮይተርስ ጋዜጠኞች ጣይር አልሱዳኒና ማር ናዝዝ የቆሰሉ በመሆናቸው ሕክምና ይፈልጋሉ ሲሉም ቃል አቀባዩ አክለው ገልጸዋል። የአልጀዚራ የዜና ማሰራጫ በበኩሉ ካርመን ጆ ከሃዳር እና ኤሊ ብራኪያ በተመሳሳይ ጊዜ መቁሰላቸውን አስታውቀዋል። ጉዳቱ ስለተፈጸመበት ሁኔታ ዝርዝር መረጃ አልተሰጠም። የእስራኤል ጦር ከሊባኖስ ጋር ባለው ድንበር አካባቢ ለተተኮሱበት ሮኬቶችና ታጣቂዎች ጥቃት ምላሽ ሰጥተዋል። የሮይተርስ ጋዜጠኞች ከነዚህ ጥቃቶች በአንዱ ተመተዋል ተብሎ ይታመናል ሲሉ አጃንስ ፍራንስ ፕሬስ እና አልጀዚራ ዘግበዋል። ይህ ስለመሆኑ ቪኦኤ ወዲያውኑ ማረጋገጥ አልቻለም። በመጨረሻም የተወካዮች ምክር ቤት አፈ ጉባኤን ለመምረጥ ትርምስ ውስጥ ያሉት የዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ትናንት አርብ ምሽት ባደረጉት የሶስተኛው ቀን ሙከራ 124 ለ81 በሆነ ድምፅ የወግ አጥባቂ ተወካዩን ጂም ጆርዳንን መርጠዋል። ጆርደን አፈ ጉባኤ ሆነው ለመመረጥ የሚያበቃቸውን የሙሉ ምክር ቤቱን አብላጫ ድምፅ በሚቀጥለው ሳምንት ማግኘት ይኖርባቸዋል። ፕሬዝደንቱና ምክትል ፕሬዝደንቱ በማይኖሩ ጊዜ በአገሪቱ ሶስተኛው ተተኪ የሚያደርጋቸው ከፍተኛ የአፈ ጉባኤነት ስልጣን ለማግኘት ጆርዳን ለሳቸው ድምፅ ያልሰጡትን ሪፐብሊካን የምክር ቤት አባላት በማሳመን ብርቱ ፈተና እንደሚጠብቃቸው ተነግረዋል። እረፍት የወጡት የዲሞክራትና የሪፐብሊካን አባላት በሪፐብሊካኖቹ ለተመረጡ ጆርዳን ወይም ለዲሞክራቱ እጩ ሀኪም ጀፍሪ ድምፅ ለመስጠት የፊታችን ሰኞ ወደ ዋሽንግተን ይመለሳሉ ተብሎ ይጠበቃል። በምክር ቤቱ አብላጫውን ወንበር በያዙት የሪፐብሊካን አባላት መካከል ስምምነት ባለመኖሩ ምክር ቤቱ እስካሁን አፈጉባኤ የለውም። በዚህ ሳቢያም ወደ እስራኤልም ሆነ ዩክሬን የሚላኩ እርዳታዎችን የሚያጸድቁ ሕጎች ማውጣት አለመቻሉ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 3 2016 ዓ ምት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ይተላለፋሉ። እዛ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የቅበት ከተማ ሃይማኖት ተኮር ግጭት በህዝባዊ ምክክር እንደተፈታ ተገለጸ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን በቅበት ከተማ ተፈጥሮ የነበረውን ግጭት በሰላማዊ መንገድ ለመፍታት ህዝባዊ የምክክር ጉባኤ ማድረጉን የገለጸው የኢትዮጵያ የሃይማኖት ተቋማት ጉባኤ መኖሪያ ቤቶቻቸው የወደሙ ተፈናቃይ ዜጎች በአንድ ሳምንት ውስጥ ተሰርቶላቸው እንዲመለሱ ከመግባባት ላይ መደረሱን አስታወቀ። የክልሉ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ መሐመድ ሀሊል ግጭቱን በሽምግልና ለመቋጨት በመሰረታዊ ጉዳዮች ላይ እንደተስማሙ ጠቅሰው በተለይ ጥፋተኞች እንዲጠየቁ ተማምነናል ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጤና የሀዲያ አህጉረ ስብከት ስራ አስኪያጅ መላካ ህይወት ቀሲስ ንጉሴ ባወቀ በበኩላቸው ዘላቂ ሰላም እንዲወርድና ችግሩም እንዳይደገም የክልሉና የዞኑ አስተዳደር ትልቁን ኃላፊነት እንዲወስድ ጠይቋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ስልጤ ወረዳ በቅበት ከተማ ሃይማኖትን መነሻ አድርጎ ለተፈጠረው ችግር መፍትሄ ለማፈላለግ የኢትዮጵያ የሃይማኖት ተቋማት ጉባኤም ተነሳሽነቱን በመውሰድ የሁለት ቀናት ህዝባዊ ምክክር ማድረጉን የጉባኤው ጠቅላላ ጸሐፊ ልቀት ጉሃን ቀስስታ ጋይ ታደለ ለአሜሪካ ድምፅ አስታውቀዋል። ሐሙስ ጥቅምት 1 ቀን 2016 ዓ ም ከተጠናቀቀው ህዝባዊ ምክክር አስቀድሞም ጉባኤው ያደራጀው የጥናት ቡድን ሁሉም ተጎጆዎችን ማነጋገሩን ጠቅላይ ጸሐፊው ገልጿል። በጥናት አውዳሳው የቅበት ከተማ ነዋሪዎች፣ ጥቃቱን ሸሽተው በቡታጅራይ የሚገኙ ተፈናቃዮች፣ የአገር ሽማግሌዎች፣ የቤተሰብ አባል የሞተባቸው ቆስለው ሆስፒታል የተኙና የሃይማኖት መሪዎች አስተያየት የተካተተበት ባለ አስር ገጽ ሪፖርት ተጠናቅሮም ለጉባኤው እንደቀረበ ልቀት ጓንቄስ ታጋይ ተናግሯል። ከዚህ ሪፖርት እንግዲህ የተነስተን ነው መግለጫ ከመስጠት ይልቅ ነገሮች እዚህ ምዛም ሁሉም በየዕለቱ ዛሬ ሶሻል ሚዲያ ሁሉም በእጁ ነው ከሚያቀራርብ ይልቅ የሚያለያይ ሀሳብ መፍትሔ ከማምጣት ይልቅ ችግርን በችግር የመድገም ስራ በመስራት ላይ የተጠመዱ አካላት መኖራቸውን በመገንዘባችን፣ ቦታው ድረስ ሄደሆን የማረጋጋት ስራ ለመስራት መፍትሄ ላይ ማተኮር ይገባናል የሚል ጉባኤው የጋራ ኮንሰንሰስ ላይ ደርሰዋል። በዚህም ተነስቶ ነው ሁለት ቀን የፈጀ አሉ የተባሉትን ችግር ከማጥራት ከመለየት፣ እና ችግሩን ከማወቅ እና ከመረዳት ባለፈ ይሆናሉ በሚሉ ጉዳዮች ሰፊ የሆነ ውይይት አድርገናል። በወራቤ ከተማ በተደረገው ህዝባዊ የምክክር መድረክ ከሁሉም ማህበረሰብ የተውጣጡም አንድ መቶ ሀያ አምስት ተወካዮች እንደተሳተፉና ችግር ፈቺ የጋራ ስምነት ላይ እንደተደረሰ ጠቅላይ ጻፊው ቀስታ ጋይታደል አስታውቀዋል። The cat የመፍትሄ ሀሳብ የቀረበበት ወደፊት ሊሰሩ የሚገባ ተብሎ የተለዩ ጉዳዮች አሉ። ለጊዜው የማቀራረብ ስራ ተሰርተዋል። ከአንድ ሳምንት ባልዘለለ ችግሮቹን ቶሎ ለምሳሌ ቤት የፈረሰባቸው አካላት ተለይተዋል። እነዚህ ቤቶች ደግሞ እድሳት የተጀመረላቸው አሉ። ያልተጠናቀቁ ያላለቁ አሉ። ከአንድ ሳምንት ከሰባት ስምንት ቀን ባልዘለለ መልኩ እስከ ቀጣይ ቅዳሜ ሳምንት ድረስ ቤቶቹ ተጠናቀው ይህንን የሚያሰሩ ኮሚቴዎች አጠናቀው በአንድ ሳምንት ውስጥ እንዲያስረክቡ እና እነሱም ይሄንን ለመስራት ቃል የገቡበት ሁኔታ ስምምነት ላይ ደርሰናል። አንዱ ህብረተሰቡ ዋናው ነገር የነበረውን ነገር ወደ ቀድሞ ህይወቱ ወይንም ማህበራዊ ህይወት ኑሮው መመለስ ነው። ባለፈው ዓመት ነሐሴ 29 ቀን 2015 ዓ ም በስልጠ ዞን ቅበት ከተማ ግጭት የተፈጠረው ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችን ይጠላል ልጆቻችን ትምህርት እንዳይገባቸው ያደርጋል ያሉትን የመተት መንፈስ ከፍተኛ ድምፅ ባለው ጥሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊሱ ጋር በመጋጨታቸው እንደሆነ የነዋሪዎችን አስተያየት ጠቅሰን መዘገባችን ይታወሳል። በግጭቱ የአንድ ሰው ህይወት በማለፉ በተካረረው ሁከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት 60 መኖሪያ ቤቶች እንደተቃጠሉና ከ1200 በላይ የክርስትና እምነት ተከታዮች ተፈናቅለው በቡታጅራ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን እንደተጠለሉ የአሜሪካ ድምፅ የኢትዮጵያ ሰብዓዊ መብቶች ጉባኤን ዋቢ አድርጎም መዘገቡ ይታወቃል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለም መከባበርና መዋደድን እንጂ ጥላቻና ግጭትን የሚሰብክ ሃይማኖታዊም አስተምሮ የለም ብሏል። አያይዞም በቅበት ከተማ የተፈጸመው ድርጊት ይህንኑ አስተምሮ የሚጻረን እንደሆነ ጠቅሰው ችግሩን ለማባባስ ሃይማኖታዊ ጦርነት እንደተፈጠረ ተደርጎ መነገሩ መሰረተ ብስና ከአገሪቱ እሴት ውጭ እንደሆነ ኮንኗል። በወንጀሉ የተጠረጠሩ ግለሰቦችም የህግ ተጠያቂ መሆን እንዳለባቸው በህዝባዊ ምክክሩ ከመግባባት ላይ እንደተደረሰ ልቀት ጉሃን ቀስ ታጋጅ ተናግሯል። ወንጀል የተሰሯሉ ያፈናቀለ አለ ንብረት ያወደማለ የሰው ተቀጠፈ አለ ያቆሰለ አለ። በተለያዩ መልኩ ደግሞ በተደጋጋሚ ሲነሳ እንደነበረ ከአንዳንድ ከመተት ጋር ተያይዞ በዚህ ጉዳዮች ላይ ተሳተፉ አሉ የተባሉ ግለሰቦች ይጠቅሳሉ። ይህንን በአውጫጭኝ በተለያየ መልኩ አድርጎ መክሮ ዘክሮ ወደ መስመር ማስገባትና ከዚህ ድርጊታቸው ከዚህ ተግባራቸው እንዲለዩ የማድረግ ስራ ለመስራት የጋራ ስምምነት ላይ ደርሰዋል። የክልሉ የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼክ መሐመድ ሀልል ለተፈጠረው ግጭት በሽምግልና እርቅ ለማውረድ ጥረት የተደረገ መቆየቱን አስታውሰው ሁሉም ወገን የተሳተፈበት ውይይት እንደተካሄደና በበርካታ መሰረታዊ ጉዳዮች ላይ የጋራ ስምነት ላይ መደረሱን ተናግሯል። በአንድም በሌላም ተደናብሮም የወጡ ተፈናቅሎም የወጡ ቤታቸው የፈረሰባቸውም ያልፈረሰባቸውም ተቅላቅሎ ስለቀረበ እሱን በመለየት በአጠቃላይ በአስቸኳይ እንዲገቡና ማህበረሰቡ ደግሞ በጣም በስሜት በሚነካ ሁኔታ ነው የተወያየው። ሁለት ትሪ ያለው አንድ ትሪ እንሰጣለን፣ አብረን እንኖራለን፣ መቶ ይግቡልን የሚል ነው። ማህበረሰቡ ፍጹም የተሰራላቸው በዚህ ሳምንት ተጠናቆ በአሁኑ ሰዓት ጀምሮ እንዲገባ ምናልባት ቤቱ ያልተሰራላቸው ሰዎች ሳምንት ድረስ ተጠናቆ እንዲገባ ይቃም እንዲሟላላቸው ማህበረሰቡ የተስማማበት ስብሰባ ነበር። ጸብ ከሚያጭሩና ሰላም ከሚነሱ እንቅስቃሴዎች ሁሉም ልታቀብ ተወስኗል ያሉት ሼክ መሐመድ ዘላቂ መፍትሄ እንደሚያመጣ የታመነበት ውሳኔ ማስተላለፋቸውን አስረድቷል። ባህላዊ ሽምግልናው ተጠናክሮ እንዲቀጥልና አንዱ ዘላቂ መፍትሄ ይሄ ነው ብለን አስበናል። ሁለተኛው ዋነኛው ዘላቂ መ That's okay. የህገ በላይነት እንዲከበር እነዚህ አጥፊዎች ለህግ እንዲቀርቡና ሁሉም በስምምነት የተስማማበት ነው። ዘላቂ መፍትሄ የሚያመጣው የህገ በላይነት መከበር ና የሀገር ሽማግሌው ተጠናክሮ መቀጠል ነው የሚል ነው። ዘላቂ መፍትሄ ብለን ያሰብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጠና የሀድያ አህጉረ ስብከት ስራ አስኪያጅ መልአከ ህይወት ቀስስ ንጉሰ ባወቀ በበኩላቸው በኢትዮጵያ የሃይማኖት ተቋማት ጉባኤ ተወሰደውን ተነሳሽነት አመስግነው ትልቁን ድርሻና ኃላፊነት መውሰድ ያለበት ግን የመንግስት አካል ነው ሲሉ አመልክተዋል። በሃይማኖት በኩል ብቸኛ ሊደረግ የሚችለው ነገር እንደ እርቅ ተደርጎ አብሮ ተስማምቶ የመኖርን መንገድ ማሳየት፣ ትልቁ ድርሻ የመንግስት ነው። አሁን እኔም እንደው እንደ በተደጋጋሚ የምንለው የእኛ ተገኙ ሁላችንም እዛ ቦታ ተገኘን የሃይማኖት ተቋማትን መጡ ተቻችላችሁ ኑሮ በመቻቻል ኢትዮጵያ ትመራለች እንጂ ባለው ሁኔታ የሆነ ነገር መመሪያ ሰጥቶ መሄድ ነው የሚሆነው። ያ ብቻውን ውጤታማ አይደለም። አሁን የተሰደዱት ሰዎች ቤታቸው የተቃጠለ የፈረሰባቸው ይጠገንላቸው የሚለውን እንግዲህ አሁንም የሃይማኖት ተቋማትን ይሄንን አደራ ብሎ ነው የወጣው። ግን ይሄንን የማድረግ አቅም የመስራት ልብ አሁንም የተነሳሽነቱ አለ ወይ የሚለው ነው ጥያቄ። ስለዚህ ቤቶቹን ለመስራት ጥረት ተደርጎ ግንባታ አይደለም አሁን የተጀመረው። ዝም ብሎ ቆርቆሮ ማልበስ መስኮቶ የተሰበረባቸውን ርሶ የተወሰደባቸውን ቆርቆሮ ማልበስ፣ በሩንም ቆርቆሮ ማልበስ፣ እንዲህ እንዲህ ማልበስ ነው የሆነ። በድርጊቱ የወደሙ መኖሪያ ቤቶችን መልሶ የግንባት ሂደቱ የተፋጠነ እንዳልሆነና አስገዳጅ ውሳኔም ሊኖር እንደሚገባ የጠቆሙት ስራ አስኪያጁ በሃይማኖት ተቋማት ጉባኤ የተጀመረው እንቅስቃሴ ግን ጥፋቱ እንዳይደገም የሚያደርግ ነው ብሏል። ባሳው ጉዳይ ሌላውም ይቀጥል፣ ቶሎ ይፈጸም የሚል ነው። የሃይማኖት ተቋማት አቀቡ ምን ያህል ነው ብሎ መገመት ብቻ። ለምሳሌ በግድ ይህንን ማስፈጸም አይችልም። የሃይማኖት ተቋማት ተስማምታችሁ አንድ ላይ ሆናችሁ ይህንን ግድ ስሉላቸው፣ ስለ ፈጣሪ ብላችሁ ብሎ ደምኖም አስማምቶም ከመሄድ ውጭ እንደ መንግስት አስገዳጅ ነገሮችን አስቀምጦ የመሄድ ነገር የለም። አስገዳጅ የሆነው ከፌዴራል ከህግ ከፍትህ ከሌሎቹም ይሄንን ጉዳይ የመስራት እርግጥ ነው በጣም ጥሩ ስራ እየተሰራ ነው። ለምሳሌ ቤቶቹ ከጎን ሲቃጠል ያየ አንድ ሰው፣ ይሄ ሲቃጠል አይተሃል? አዎ፣ አይቻለው። ማን ያቃጠለው? አላውቅም ሲሉ፣ እንዴት የአንተ ቤት ከጎን ሳይቃጠል ይሄ ሲቃጠል እንዴት አላየሁም ግላለን? በህግ ተጠያቂ ነህ ብሎ እስከ ማለት ተደርሱ። ስለዚህ ይሄ ያመጣል። በቃ ያቃጠሉት እነማን እንደሆም እንዳደረጉ ወደ ምስል ለሚታወቅ ነገ እንዳይደገም ያደርገዋል። ተው ወደ ጉራጌ ዞን ቡታጅራ ከተማ ከሸሹ ከ1200 በላይ የኦርቶዶክስ የኦርቶዶክስ ተዋሕዶ እምነት ተከታዮች ውስጥ አንዱ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ አንዲት አስተያየት ሰጪም ከአንድ ወር በላይ ለሆነ ጊዜ ተቸግረው እንደሚገኙ ገልጿል። በአንድ ሳምንት ውስጥ ወደ ቀያችሁ ትመለሳላችሁ መባሉን ሰምተናል ያላሉት አስተያየ ሰጫዋም ውሳኔው በተግባር ከተፈጸመ ለመመለስ ዝግጁ እንደሆነ ጠቅሰው ወንጀል ፈጻሚዎች ግን መጠየቅ አለባቸው ሲሉ አመልክተዋል። ሶስት ነገሮችን አስቀምጠናል። የፈረሱ ቤቶች ወደ ቦታ እንዲመለስልን፣ ንብረት እንዲመለስልን፣ የሕግ የበላይነት እንዲከበር፣ ወንጀል የሰሩት ተጠያቂ እንዲሆኑ በዛ ባሻገር ያው ማህበረሰቡ ላይ እንዲሰራ ተቀባይነት እንዲኖረው አምኖ ይህ ያው አቅፎ እንዲኖር አምኖ ተቀብሎ ይቅርታ ብሎ እንዲኖር ማህበረሰብ ላይ እንዲሰራ በሚል በሽማግሌ አሳይመንት ተሰጥቶ ያው እነሱ ጉዳዮች ላይ ስላላለቁ ነው ወደዛ መግባት ያልቻለው። የሃይማኖት ጉባኤ የመጣው ያው በሁለቱም ወገን ያሉ ነገሮችን አይተው የማቀራረብ ስራ ነው የሰሩት። መድረክ ፈጥረዋል። በሰላም ሽማግሌዎቹም የያዙትን አጠናክረው እንዲሄዱና ጉዳዩን ፈጽመው ተፈናቃዩን ወደ ቦታው እንዲመልሱ የማቀራረብ ስራ መድረክ ፈጥረው ያን ስምምነት ፈጥረው ሄደዋል። ምግቦ መግባት ይፈልጋል። ወደ ቤት መግባት ይፈልጋል። ቀያውን ምሎን እንደ ስደት እኮ ያው ቤተክርስቲያን ሆነን ብዙም ባይርበንም ባይከፋንም፣ ግን ደግሞ ቤትን የሚያክል ነገር የለም። ከልጅ ጋር ሽማግሌ ያለ ልጅ ያለ ልጆች አሉ። አንድ ላይ ነው በብረን የሚተኛው። ስለዚህ በርካታ ቻሌንጆች አሉ እኮ። ስለዚህ ቤትን የመሰለ ነገር የለም። ሁሉም ሰው ይፈልጋል መግባት። ግን ምንድነው ዋናው ዳግም የችግር እንዳይፈጠር ምን ዋስትና አለ የሚለው ነገር ያሳስባል፣ ስጋት አለው። አሁንም የስልጤ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ከድር አብደላም በኢትዮጵያ የሃይማኖት ተቋማት ጉባኤ አስተባባሪነት በወራቤ ከተማ ለሁለት ቀናት የተካሄደው ህዝባዊ ምክክር ችግሩን ለመፍታት ያግዛል ማለታቸውን በትናንቱ የኢዛያ ዘገባ ተመልክቷል። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አድማጮቻችን በመከታተል ላይ የምትገኙት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ፈርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። በተባበሩት መንግስታት ድርጅት አባል ሀገሮች የጸደቀው የዘላቂ ልማት ግቦች እቅድ ዘመን ሊጠናቀቅ ስድስት ዓመታት ቀርተውታል። በዚህ እቅድ ከተያዙ ግቦች አንዱ ሁሉን አቀፍ የጤና ሽፋንን ለሰው ልጆች ማሟላት የሚል ነው። ሁሉን አቀፍ የጤና ሽፋንን ተግባራዊ ለማድረግ በተለይም እንደ ኢትዮጵያ ያሉ ሀገራቶች የተለየ ጥረትና ትጋት ያስፈልጋቸዋል። እስከ ገጠር መንደሮችና ቤተሰቦች የሚወርድ ጠንካራ የጤና ስርዓት መዘርጋትም የግድ ነው። በኢትዮጵያ ይህንን ለማሳካት ባለፉት ሀያ ዓመታት ምን ተሰርቷል? ምን ውጤት ስተገኘ? መለስካቸው አምሃ ዝርዝር ዘገባ አለው። አዲሱ ሺህኛ ዓመት ወይንም አዲሱ ሚሊኒየም ሲጀመር የተባበሩት መንግስታት ድርጅት የሚሊኒየሙ የልማት ግቦች የሚል አንድ ሰነድ አጸደቀ። ከ15 ዓመት በኋላ በአውሮፓውያን ዘመን አቆጣጠር በ2015 ላይ ደግሞ ከቀደመው ሐሳብ ብዙም ሳይርቅ፣ ግን የተሻለ ትኩረት በያዘ ዕቅድ ዘላቂ የልማት ግቦች በሚል ተተካ። ከእነዚህ ግቦች መካከል ሁሉ አቀፍ የጤና ሽፋንን ለሰው ልጆች ሁሉ ማዳረስ አንዱ ነው። በዚህ ዓለም አቀፍ ዕቅድ መሠረት ማንም ሰው ሕፃን፣ ሽማግሌ፣ ሴት፣ ወንድ፣ አካል ጉዳተኛ፣ ሀብታም፣ ደሃ ሳይባል መሠረታዊና ደረጃውን የጠበቀ የጤና አገልግሎት ማግኘት አለበት። በኢትዮጵያ ይህንን ለማድረግ ጥረቱ ከተጀመረ ከ20 ዓመት በላይ ሆኗል ይላሉ የጤና ሚኒስቴር የሥራ ኃላፊዎች። ሁሉ አቀፍ የጤና ሽፋንን ለመተግበር የመጀመሪያ ደረጃ የጤና ክብካቤ ሥርዓትን መዘርጋት እንደተቻለም ይናገራሉ። አቶ እስራኤል አታሮ በጤና ሚኒስቴር የማኅበረሰብ ተሳትፎና የመጀመሪያ ደረጃ ጤና እንክብካቤ አሃድ መሪ ሥራ አስፈጻሚ ናቸው። በኢትዮጵያ ውስጥ 42500 በላይ የሆኑ ጤና ኤክስቴንሽን ባለሙያዎች ያውም አብዛኛዎቹ 95 ፐርሰንት እና ከዛ በላይ ሴቶች የሆኑት ለሴቶችና ለሕፃናት አገልግሎት መስጠት በቀላሉ መድረስ የሚችሉ ኳሊፋይ የሆነ ሰልጥነው በደሞዝ ተቀጥሮ ትልቅ ኮሚትመንት ተወስቶ ይሄን ፕራይመሪ ሄልዝ ኬር ሰርቪስ ወይም ደግሞ የፕራይመሪ ሄልዝ ኬሩን ወደ ቤት ለቤት ለማውረድ በኢትዮጵያ ሲስተም ውስጥ ተሞክሯል። ባለፉት 20 ዓመታት ይሄ ሲሞከር የመጣውን ለውጥ ስንመለከት እጅግ በጣም በርካታ የሆኑ የሕፃናትና የእናቶች ሞት መቀነስ ታይቷል። እጅግ በጣም በርካታ የሆኑ ተላላፊ በሽታዎች ብዙ ሰዎችን ህይወት ሲበላ የነበረው እንደነ ወባ፣ እንደነ ቲቪ፣ እንደነ ኤች አይ ቪ የመሳሰሉ በሽታዎችን የመቀነስ ስራዎች የተሰራው ቤት ለቤት ሲሰጥ የነበረው በመጀመሪያ ደረጃ ጤና እንክብካቤ አማካይነት በክትባት ለመከላከል የሚቻሉ በሽታዎችን በየቤቱ አገልግሎቱን በመስጠት ቁጥራቸው እጅግ የበዙ ዜጎችን ከህመምና ከሞት መታደግ መቻሉን የሚገልጹት አቶ እስራኤል መርሃ ግብሩ የሀገሪቱ የጤና ስርዓት መልህቅ ነው ብለውታል። በአሁኑ ወቅት በመላ ሀገሪቱ ለተዘረጋው የጤና ስርዓት መልህቅ ነው ያሉትን ይህን መርሃ ግብርም ዝርዝሩን ምን እንደሆነ አቶ እስራኤል አስረድተዋል። ፕራይማሪ ሄልት ኬር ሰርቪስ ኢትዮጵያ ውስጥ የኮሚኒቲ ቤት ለቤት ሰርቪስን ጤና ኬላ ውስጥ የሚሰሩ የሚሰጡ አገልግሎቶችን ጤና ጣቢያ የሚሰጡ አገልግሎቶችና ፕራይመሪ ሆስፒታል ላይ የሚሰጡ ዋና ዋና አገልግሎቶችን ያቀፈ ስርዓት ነው የጤና ስርዓት ነው ማለት ነው። ስለዚህ ይሄ የሚያካትተው ዲፋይን ለማድረግ ያክል የመከላከልን መሰረት ያደረገ ደግሞም መሰረታዊ የሆኑ ጤና ኪዩሬቲቭ የሆነ ደግሞ የአክሞ የማዳን ስራዎችንም ነግለክት ያዳረገ አንድ ላይ አቅፎ የሚይዝ የጤና ስርዓት ነው ማለት ነው። ሁሉ አቀፍ የጤና ሽፋን ዩኒቨርሳል ሄልስ ካቨሬጅ የዓለም አገሮች ሁሉ ቃል ኪዳን ያሰሩበት ትልቅ ግብ ነው። አገሮቹ ይህን ዓለም አቀፍ ግብ እንደየራሳቸው ልዩና ነባራዊ ሁኔታዎች የሚያሰሩ ስልቶችን በመንደፍ እየተገበሩት እንደሚገኙ የሚናገሩት ደግሞ የኢንተርናሽናል ኢንስቲትዩት ፎር ፕራይመሪ ሄልስ ኬር ኢን ኢትዮጵያ ዋና ዲሬክተር ዶክተር ፍሬህይወት ንጋቱ ናቸው። እንደ ኢትዮጵያ እንግዲህ ዋናው የጤና ኤክስቴንሽን ፕሮግራም ነው። ምክንያቱም ተደራሽነትን ማምጣት ነው። እንግዲህ እኩልነት ጤና ብለን ካሰብን መጀመሪያ ተደራሽ ማድረግ ነው። ለሁሉም ማህበረሰብ ክፍል ዝቅተኛም ገቢ ላለው፣ ከፍተኛም ገቢ ላለው እኩል የሆነ ሰርቪስ መስጠት ነው። ስለዚህ ያንን ደግሞ ለማድረግ እንግዲህ ጤና ሚኒስቴር ከአርባ ሺህ በላይ የጤና ኤክስቴንሽን ባለሙያዎችን አሰልጥኖ መድቦ በሁሉም ጤና ኬላ እና ጤና ጣቢያዎች ይህን አገልግሎት እንዲሰሩ እያደረገ ይገኛል። ከዛ በተጨማሪ ደግሞ እስከ ዛሬ እንግዲህ የጤና ኤክስቴንሽን ፕሮግራም ሰላሳ ዓመት ኢትዮጵያ ውስጥ ቆይቷል። እስካሁን ላገኘናቸውም አቺቭመንቶች ወይም ላገኘናቸው ጥሩ ጥሩ ተሞክሮች ፍሬዎች ትልቅ ሚና ነበረው። በኢትዮጵያ ላለፉት ሁለትና ሶስት አስር ዓመታት ሲተገበር የቆየው የመጀመሪያ ደረጃ ጤና ክብካቤ መርሃ ግብር አያሌ ጉድለቶች እንዳሉትም በተደረጉ ጥናቶች መታወቁን የስራ መሪዎቹም ሆኑ ባለሙያዎች ይናገራሉ። ዶክተር ፍሬህይወት እንዳስረዱት ከሆነ ከአራት ዓመት በፊት ይህን አገልግሎት በተመለከተ ሰፊ ጥናት ተደርጎ በዚህ ጥናት ላይ የተመሠረተ ለ15 ዓመታት የሚዘልቅ ፍኖተካርታም ተዘጋጅቷል። ፍኖተካርታው እነዚህን ተግዳሮቶች ይፈታል ብለን እንጠብቃለን። አገልግሎት ጥራትን ተደራሽነትን፣ ጤና እኩልነት ማድረግን፣ የተለያዩ ቅድም የተባሉትን ነን ኮሚኒካብል ዲዚዝ ለምሳሌ ትልቅ ትምህርት ተምረናል በኮቪድ-19 ወረርሽን። ስለዚህ ሰው ሰራሽ ሰው ሰራሽ ያልሆኑ የጤና እከሎችን እንደዚህ የሚመጡ ምንድነው ተግዳሮቶችን መቋቋም የሚያስችል የጤና ስርዓት ለመዘርጋት እንግዲህ ለሚቀጥለው አስራ አምስት አመት ለመስራት ስትራቴጂ ተቀርጾ እየተሄደ ነው ማለት ነው። ዘላቂ የልማት ግቦችን እቅድ ለማሳካት የቀረው ጊዜ የስድስት ዓመት ዕድሜ ነው። በዚህ ጊዜ ውስጥ ሁሉ አቀፍ የጤና ሽፋንን ለሰው ልጆች ሁሉ ለማዳረስ እንደማይቻል ብዙ ጠቋሚ መረጃዎች እንዳሉ የተባበሩት መንግሥታት ድርጅትም ሆነ የአገር ውስጥ ሰነዶች ያመለክታሉ። ይሁንና ይህን ግብ በጊዜውም ሆነ ከዚያ በረዘመ ጊዜ ለማሳካት እስከ ዛሬ ከነበረው ትጋት በላይ መስራት ምርጫ ሳይሆን ግዴታ መሆኑን ማንም አይስተውም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዝግጅታችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናል። ኢትዮጵያ የባህር በር ንግግር፣ የምሁራን ግምገማ ከኢትዮጵያ ባለስልጣናት ከቅርብ ጊዜ ወዲህ እየተሰማ ያለው የባህር በር የማግኘት ጉዳይ የሀገሪቱን የውስጥ ውጥረት ለማርገብ የታለመ እንጂ ሊተገበር የሚችል አይደለም ሲሉ የቀጠናውን ፖለቲካ የሚተነትኑ ምሁራን ለአሜሪካ ድምጽ ተናግረዋል። ከጎረቤት ሀገሮች ጋር በተሻለ ብሔራዊ ቁመና መግባባትና መተባበር እንደሚሻል ከአሜሪካ ድምጽ ጋር ባደረጉት ውይይት የሚመክሩት ባለሙያዎች የባህር በር ጥያቄን በኃይል ለማስተናገድ ማሰብ ቀጠናውን ለግጭት ሊዳርግ እንደሚችልም አሳስበዋል። አስማማዋየ ነው ስሩን ይዟል። ኢትዮጵያ ካላት የቆዳ ስፋት፣ የህዝብ ቁጥርና ከምታንቀሳቀሰው ኢኮኖሚ አኳያ የራሷ ወደብ ሊኖራት እንደሚገባ ሲነሳ ቆይቷል። ከሰሞኑም የመንግስት ብዙኃን መገናኛዎች ይህንኑ የጠቅላይ ሚኒስትሩን ንግግር ለአየር ለማብቃት እያስተዋወቁት ይገኛል። የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሠረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልጋል። የወደብ ጥያቄ በቀጠናው የሀገራት ግንኙነትና ሰላም ላይ የሚኖረውን ተጽዕኖ አስመልክቶ የአካባቢውን ፖለቲካና የጸጥታ ጉዳይ በቅርበት ከሚከታተሉ ምሁርና ተንታኝ ጋርም ቆይታ አድርገናል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ከቀደምት ዘመናት ጀምሮ የሉላዩ ኃይሎች ትኩረት የማይለየው የቀይ ባሕር ቀጠና አሁን ደግሞ ከመቼውም ጊዜ በበለጠ የተለያዩ ሀገራት ወታደራዊ ኃይሎች መከማቻ ሆኗል ይላሉ። ከዚህ አንጻር በቀጠናው ትልቅ ብሔራዊ ጥቅም ያላት ኢትዮጵያም ከቀይ ባህር ፖለቲካ ተሳታፊ የሚያደርጋትን የባህር በር ጥያቄ ማንሳቷ የሚያስገርም እንዳልሆነ ይገልጻሉ። በቀጠናው ላይ የባህር በር ያላቸው ሀገራት ብቻ ሳይሆኑ የባህር በር የሌላቸውም አገራት በዚህ በኩል ያላቸውን ጥቅም የግድ ማስከበር አለባቸው። በቀይ ባህር ላይና በህንድ ውቅያ በምንወስድ ላይ የተመረኮዙ ብዙ ሀገራት አሉ። ኢትዮጵያ፣ ደቡብ ሱዳን፣ ኡጋንዳ የምንላቸው ሀገራት ሴንትራል አፍሪካ ሪፐብሊክ፣ ቻድ የምንላቸው ሀገራት በሙሉ በአንድም መንገድ ይሁን በሌላ በዚህ አካባቢ ላይ ፍላጎት አላቸው። ከሁሉም ጠንካራ ፍላጎት ያላት ኢትዮጵያ ናት። ስለዚህ ከሌሎቹ በሚበልጥ ደረጃ በአፍሪካ ቀንድ ላይ ያላትን ጥቅም የማስከበር ፍላጎት ውስጥ ቢኖራት የሚጠንቅ አይደለም ለምን ከሩቅ መጥተው እዚህ ቦታ ላይ ጥቅማቸውን ማስከበር የሚፈልጉ ሀይሎች የሚንቀሳቀሱበት ኢትዮጵያ ለህልውናዋ መሰረት የሆነውን የወገቢና የውጭ ንግድ የምታከናውንበት የደህንነት ቀጠናዋን የምታስከብርበት መስመር ስለሆነ በአፍሪካ ቀንድ ላይ በቀይ ባህር ቀጠና ላይ መንቀሳቀስ አለባት ብለን የምናስበው ወደብ የሁሉም ቀደምት የኢትዮጵያ መንግስታት ጥያቄው ነው እንደዘለቀ የሚያውሱት ዶክተር በለጠም ሁሉም ከአስራ ዘጠኝ ሰማንያ ሶስት ዓ ም ወዲህ ኢትዮጵያ ከቀይ ባህር ጉዳይ ተገላ እንደቆየች ይናገራሉ። ከሁለት ሺህ አስር ዓ ም በኋላ ከኤርትራ ጋር የተፈጠረው እርቅና የባህር ኃይል እንደገና መቋቋም የአገሪቱን የቀይ ባህር ተሳትፎ ይቀይራል ተብሎ ታስቦ እንደነበር ያስረዱት ምሁሩ ሰሞኑን እየተነሱ ያሉ የወደብ ጥያቄዎችም ከሀገራት ጋር በሚደረግ የመተባበርና የመገናዘብ መንገድ እንጂ በኃይል አማራጭ ሊፈታ እንደማይችል ያስጠነቅቃሉ። ኢትዮጵያ የጎረቤት ሀገሮችን በኃይል ይዛ ወደብ ታስመልሳለች ማለት አይደለም። ኢትዮጵያ የፈለገ የውስጥ ፍላጎት ቢኖራት የኢትዮጵያ መንግስታት ምንም አይነት ሀሳብ ቢያራምዱ ከሉዓላዊ ሀገሮች ጋር አሁን ባለው ተጨባጭ ሁኔታ ከሉዓላዊ ሀገሮች ጋር በትብብር በጋራ ተጠቃሚነት ከኛም የምንሰጠው ነገር ኖሮ ከነሱም የምንቀበለው ነገር ሆኖ መለዋወጥ የምንችልበት ካልሆነ በስተቀር ኢትዮጵያ የኔ ነው የምትለው የባህር በር ለማግኘት የሚያስችላት ምንም አይነት መንገድ የለም። አሁን ላይም የቀጠናውም የሀይል አሰላለፍ ነባራዊ ሁኔታ ሊቀየር የሚችልባቸው እድሎች ሊመጡ ይችላሉ። ልክ በአስራዘጠኝ ሀምሳዎቹ እንደሆነው ወይም በአስራዘጠኝ ዘና አንድ ለእኛ በማይመች መልኩ እንደሆነ ሁሉ በተቃራኒው አዲስ አይነት የሀይል አስተላለፍ የሚመጣ ከሆነ አይታወቅም የሚሆነው ይህ አካባቢ ሀገራት ሲሄዱ ሲመጡ፣ ሲጣሉ፣ ሲፈቃቀሩ የምናይበት ስለሆነ በዚያ አግባብ ኢትዮጵያ የራሷ የሆነ የባህር በር ሊኖራት ይችል ይሆናል። አሁን ባለው ሁኔታ ግን ይሄ የመሆን እድሉ እጅግ በጣም ጠባብ ነው ለማለት ነው። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በኢትዮጵያ መንግስት እየተነሱ ያሉ የወደብ ባለቤትነት ጥያቄዎች ውስጣዊ ሀገራዊ ውጥረትን ለማርገብ ከመሞከር በቀር ሊተገበር የሚችል አይደለም ይላሉም። በአሁኑ ጊዜ የውርብ ጥያቄ ለምንድን ነው የሚነሳው? ቢባል በኢትዮጵያ በኩል እንደሚመስለኝ ለፓብሊክ ኮንሰምፕሽን ነው። የውስጥ ችግሮች የተፋፋሙ ናቸው። የኢኮኖሚ ትልቅ ችግር አለ። የውጭ ምንዛሬም የጠፋበት ሁኔታ አለ። በዛው ላይ ደግሞ ጦርነትም አለ። የእርስ በርስ ጦርነት መላው ኢትዮጵያ ሊባል ይቻላል። ከዛም በላይም በአማራ ክልል በተለይ አሁኑ ጊዜ ግንኙነቱ ከመንግስት ጋር በጣም ላልተዋል። ከዛም አልፎ ወደ ጦርነትም ተገብተዋል እና ይሄንን ሁሉ ለማስተባበል ሲባል ነው እንግዲህ የወደቡን ጥያቄ በአሁኑ ጊዜ እየተነሳ ያለው እንጂ ችግር ሆኖ አይመስለኝም። በሌላ በኩል ከኢትዮጵያ የሚነሱ የወደ ባለቤትነት ጥያቄዎች በጎረቤት ሀገራት ዘንድ ስጋት እንዳያጭሩ የሚያሻውን ጥንቃቄ ዶክተር በለጠ ያመለክታሉ። ከአጎራባች ሀገራት ጋር ብቻ ሳይሆን በጂኦ ፖለቲካዊ ጥቅም አብሯቸው ከሚሰለፉ ሀያላን ሀገራት ጋር ጭምር ግጭት ውስጥ ሊያስገባ እንደሚችል ያሳስባሉ። ኢትዮጵያ ትልቅ የሆነ ኢኮኖሚ ያላት፣ ትልቅ የሆነ የወታደር አቅም ያላት ስለሆነች ብትፈራ፣ የጎረቤት ሀገሮች ጥርጣሬ ቢኖራቸው አይደንቅም። እንደዚሁም የዚህ ውይይት መንፈስ ራሱ በጎረቤት ሀገሮች ላይ የሚያሳድረው ፍራቻ አለ። ከመጀመሪያው ጀምሮ እነ የጎረቤት ሀገራት ኢትዮጵያ የወደ ፍላጎት አላት ብለው ያስባሉ። ይህንን ለመቋቋም ሲሉ ተጨማሪ ሀይል ከጀርባቸው የማሰለፍ ዝንባሌ በተደጋጋሚ ተስተውሏል። አሁን ላይ ደግሞ በስፋት እያየነው እንደመጣ ነው። ከቅርብ ሀገራች በተጨማሪ ልዕለ ሀያላን ሁሉ እንደ ኢንሹራንስ ሜካኒዝም በግዛቶቻቸው የማስፈር ምልክት እያየን ነው። ፍላጎታችንን ብቻ ስለምንገልጽው እንጂ ኢትዮጵያ ከዚህ በኋላ ከጅቡቲ ጋር የማን ተቃራ አስፈቀባች ከጅቡቲ ጀርባ ያሉ ወታደራዊ ቤዞችን ለእላ ሀየረን ማሰብ ያስፈልጋል። ኤርትራ ውስጥ ቢሆን እንደዚህ ሆነው የተቀረውም የጎረቤት ሀገር ላይ ቢሆን እንደዚህ ነው የምንነጋገረው። ከኤርትራ፣ ከጅቡቲ፣ ከሶማሊላንድ ወይንም ከኬንያ ጋር ብቻ አይደለም። በዚህ ሀሳብ የሚስማሙት አቶ አብዱራማን ሳይድም ኢትዮጵያ ጉዳዩን ባይል ለመፍታት ከሞከረች ቀጠናውን ወደ አላስፈላጊ ትርምስ ሊያስገባ ይችላል ይላሉም። ይገባኛል፣ የራሴን ወደብ ያስፈልገልኛል፣ የራሴን የባህር ኃይል እመሰርታለሁ እና ሲባል እንግዲህ ይሄ ብዙ አስጊ ሁኔታዎች ይፈጥራሉ። በተለይ ደግሞ አገሮቹ እነዚህ የወደብ አገሮች ትናንሽ ናቸው፣ በህዝብ ቁጥርም በጂኦግራፊ ስፋትም ከኢትዮጵያ በኃይል ያነሱ ስለሆኑ ስጋት ይሰማቸዋል። እና ብዙ ለትብብር የሚጋብዝ አስተያየት አይደለም። ኢትዮጵያ ዛሬም ከጎረቤት ሀገራት ጋር የምትከተለው የውጭ ግንኙነት ፖሊሲ በትብብር መስራት እንደሆነ የጠቀሱት ዶክተር በለጠም ለወደብ ጥያቄዋ አዋጩ መንገድ የሁሉንም የጎረቤት ሀገራት ወደቦች በመጠቀም የአንድ ወደብ ጥገኝነትን መቀነስ መቻል እንደሆነ ያስገነዝባሉ። የራሳችንን ወደብ እስክናገኝ ድረስ፣ ምናገኝ ከሆነ ማለት ነው፣ ነገሮቹ ተቀይሮ የምናገኝ ከሆነ እስክናገኝ ድረስ ግን በጎረቤቶቻችን ወደቦች ላይ የመጠቀም ስትራቴጂ ልንነድፍ ይገባል። ይህንን ለማድረግ ደግሞ ሊሰሩ የሚገባቸው በጣም ብዙ ስራዎች አሉ። እኛ በደከምንና በቀጠናው ያለን ተሰሚነት በቀነሰ ቁጥር በጎረቤቶቻችን ወደቦች ላይ የመጠቀም ደረጃችን የቀነሰ ሲመጣ ተስተውሏል። ለዚህ ከነኛ ሀገራት ጋር እና ከጀርባቸው ካሉ ኃይሎች ጋር የእኛን ፍላጎት ማስረጽ የሚያስችል ተሰሚነት ማበጀት ነው። በመነጋገር ሲባል ንግግሩ ብዙ ዘርፍ አለው። ዲፕሎማሲያዊ ንግግር አለው። ኢኮኖሚያዊ ንግግር አለው። ወታደራዊ ንግግር አለው። ስትራቴጂክ ብዙ አይነት ዘርፎች አሉ። በነኝ ሆኑ ዘርፎች ተዘጋጅተንና ተሰሚ ሆነን ስንቀርብ ነው። ስለዚህ እርስ በእርሱ ውስጥ የሚሸኮት ሀገር እና መንግስት በምንም አይነት መንገድ ጎረቤቶቹ ሊሰሙት አይችሉ። በአፍሪካ ቀንድ የሚታየው የውጭ ሀገራት የብሔራዊ ጥቅምና ዓለም አቀፍ ተጽዕኖ መቀናቀን ቀይ ባህርን አስመልክቶ የሚደረጉ ድርድሮች ቀላል እንደማያደርገው የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ይጠቁማሉ። ኢትዮጵያም ብሔራዊ ጥቅሟን በተሻለ አማራጭና ቁመና ለማስከበር ውስጣዊ ችግሮቿን በመፍታት ተደማጭነቷን በማሰደግ ላይ የበለጠ መሰራት ይኖርባታል ሲሉ ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን፣ በመከታተል ላይ የምትገኙት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ፈርቸዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። ለምሽቱ የያዝናቸው የዘገባው ክፍል ተጠናቋል። በመቀጠል እንግድ ወልዴ ከሙዚቃ ቃና ጋር ይጠብቃችኋል። ጤና ስጥልኝ እንደምናመሻችሁ እንደምናመሻችው። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁ እንድትቆዩ እጋብዛለሁ ፎ ናት ኪንግ ኮል ነው ላቭ ከተሰኘው ዜማ ጋር ለፍቅርና ለፍቅረኞች እንደ ብሔራዊ መዝሙር የሚቆጠር ዜማ ነው። እናንተም እንደምትወዱት ተስፋ አድርጋለሁ። Love can't make it. Take my heart and please don't break it. Love was made for me and. Two in love can make it. Take my heart and please don't break it. Love that was made for me and you. Love that was made for me and you. Love that was made for me and you. "ላቭ" በናት ኪንግ ኮል ነበር። እንደወደዳችሁ ተስፋ አድርጋለሁ። ዓለማየሁ እሸቴ መሆኑን ማን ያጠዋል? ኮቱማ ፍቅርዬ و هنا فكرك فجري عارنا كنت تغافل همزين كنت و فكرك فجري من And I'll see when I i'm not ስማ ፍቅርዬ አለማየሁ እሸቴ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዩን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። ሌላ የፍቅር ዜማ ነው። ኡ ቦይ፣ ለበርካታ ፊልሞች ሙዚቃ በመስራት የሚታወቀው ሮዝ ሮይስ የተሰኘው ባንድ ኢንፉል ብሉም ብሎ ቆየት ብሎ በለቀቀው አልበም ውስጥ ካካተታቸው ሥራዎች አንዱ ነው። ድምፃዊዋ የሚሲሲፒ ተወላጅዋ ግወን ዲኪ ነች። ኡ ቦይ አይ ላቭ ዩ ሶ ንዲኪ ከሮዝ ሮይስ ባንድ ጋር ነበረች። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ስወድሽ ማይክል በላይነህ አይኖችሽን በአይኔ ተዳክሜ ያየው ስወዲስ ወድሽ ወድወድሻለው የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርገቱ አይኖችሽ ባይኔ ተዳክ መያየ To a peace with it, it to and this again and and the and the only shit I and it would with the the fake fish look a I fish ላሽን ሲነካ የሰማይ መሬቱ፣ የባህር ስፋቱ፣ እንደ ዓለም ዳርቻ እንደርግቱ

The grand The Christian, the great, My dad, Yes, I'm too. Yeah, I too. And, -cha, and er -i. I know that a child and everything I know just in vain it's a I see what this with this with with See what this with with the See what this with with work with we to to ማይክል በላይንን አመስግነን ወደ አሜሪካዊቷ ሚኒ ሪፐርተን እናልፋለን። ከ32 ዓመቷ ይህን ዓለም የተሰናበተችው ሚኒ ሪፐርተን የማይሞት ሥራዋን ትታልፋለች። በካንሰር መያዛቸውን በይፋ ካስታወቁ ታዋቂ ሰዎች ከመጀመሪያዎቹ አንዷ ነበረች። ላቪን ዩ ተወዳጅ ዜማዋ ነው። ሚኒ ሪፐርትን የአሜሪካ የካንሰር ማህበረሰብ ቃል አቀባይም ሆና አገልግላለች። ላበረከተችው አስተዋጽኦ ማህበሩ ያቀረበላትን ሽልማት ከወቅቱ ፕሬዚዳንት ጂሚ ካርተር በዋይት ሃውስ ተቀብላለች። ሳዱን ላይ ኑር አዲስ ሰይድና ዮኒ ጎንደርኛ ናቸው። ግጥምና ዜማ ኑር አዲስ ሰይድ፣ ሙዚቃ ቅንብር መታፈሪያ በቀለ፣ ማሲንቆ እንድሪስ ሐሰን። እኔም በዚሁ ዜማ ነው የምሰናበታችሁ። እንግዲህ ልለይዎ። የሳምንት ሰው ይበለን። ሰላም I'm ያላቸው መሰናዳዎች እዚህ ላይ ተጠናቀቁ ኤደን ገረመው መሰናዳውን በመምራት ብርሃን ሀይሉ በቅንብሩ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል እናንተም አብራችሁን ስለነበራችሁ እናመሰግናለን ሰላም ጤና ስጥልን